ትኩረት በአፍሪካ በተለያዩ የአፍሪቃ ሀገራት የሰፈረው የተባበሩት መንግስታት ድርጅት ሰላም አስከባሪ ሰራዊት በየአካባቢው ከሸመቁ ደፈጣ ተዋጊዎች ጋር ሲነጻጸር የተሻለ ብቃት ንቃትና ትጥቅ ያለው ሰራዊት ነው። ኃላፊነቱን በሚገባ መወጣቱ ግን እያጠያየቀ ነው። ምሳሌ፣ ኮንጎ ዲሞክራቲክ ሪፑብሊክ። በዚያች ሰፊ ለም የማዕድን ሀብታም ሀገር ሰሜናዊ ኪቩ በተባለው ግዛት በምትገኘው በኒ በተባለች ወረዳ ብቻ ደፈጣ ተዋጊዎች ከ2019 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው ወዲህ ብቻ 1200 ሰዎች ገለዋል። በአካባቢው የተባበሩት መንግስታት ድርጅት ሰራዊት ከሰፈረም ዓመታት አስቆጥሯል። የዶቸ ቬለ ባልደረባ አይዛክ ሙጋቤ ይጠይቃል ሰላም አስከባሪ ወታደሮች ሰላማዊ ሰዎችን ከጥቃት መከላከል እንዴት ተሳናቸው እያለ ለአሁኑ መልስ የለም ከ1200 አንዷ ግን በቀደም ተቀበሩ ሟች የቮቶ ሊቶል መንደር ነዋሪ ነበሩ። የገደላቸው የተባበሩት ዲሞክራሲያዊ ኃይላት ኤዲኤፍ በእንግሊዝኛ ምህፃሩ የተባለው አማጺ ቡድን ነው። ኤዲኤፍ ሰላማዊ ሕዝብን የሚያሸብር ነውጠኛ ደፈጣ ተዋጊ ቡድን እንደሆነ በተደጋጋሚ ይነገራል። የሟች ወንድም ካሴሬካ ካሉም አባባሉን አረጋገጡ። እህቴ ናት። በተባበሩት ዲሞክራሲያዊ ኃይላት ወይም ኤዲኤፍ ተገደለች። ሕፃናት ትታብን ሞተች። መንግሥት የኤዲኤፍ አሸባሪዎችን ለማጥፋት እንዲረዳን የምንጠይቀው ለዚህ ነው። እህታችን የአምስት ወር ጨቅላ ጥላ ነው የሞተችው በአጠቃላይ ሰባ ልጆች ነበሯል። አማጽያኑ በአንድ ሌሊት ብቻ ሀያ ሁለት ሰላማዊ ሰዎችን በስለትና በገጀራ ገድለዋል። ኮንጎ ውስጥ ሞኑስኮ በሚል መጻረ ቃል የሚጠራው የተባበሩት መንግስታት ድርጅት ሰላም አስከባሪ ተልኮ በርካታ ወታደሮች አስፍሯል። በሰላማዊ ሰዎች ላይ የሚፈጸመውን ጥቃትና ግድያ ግን አላስቆምም። የለንደኑ ስኩል ኦፍ ኦሪየንታል አንድ አፍሪካን ስተዲስ ዩኒቨርሲቲ ባልደረባ ፊል ክላርክ ሞኑስኮን አዝጋሚ ተማሪ ይሉታል። አስተማሪያ አይደሉም። ሞኑስኮ ለመማር በጣም አዝጋሚ ነው። የተባበሩት መንግስታት ድርጅት ኮንጎ ውስጥ ሰላም ማስከበር እንዴት እንደሆነ ለማወቅ ረጅም ጊዜ ወስዶበታል። ከኪንሻሳ መንግሥት ጋር የተጣጣመ ግንኙነት ለመመስረት ለረዥም ጊዜ ሲታገል ነበር። ይልቅዬ ከኮንጎ ጦር ኃይል ጋር ያለው ግንኙነት ጥንቃቄ የተሞላበት ቢሆንም የተሻለ ነው። ጦሩ በሰላማዊ ሰዎች ላይ ግፍ እየፈጸመ እንኳ ተልእኮ ትብብሩን አላባረጠም። የዓለም አቀፉ ሰላም አስከባሪ ሰራዊት ባልደረቦች ሴቶችን አስገድደው ወይም በጥቅማ ጥቅም ደልለው መድፈር ማንገላታታቸውና ጾታዊ ጥቃት ማድረሳቸው የሰራዊቱንና የአጠቃላይ ተልእኮውን ተአማኒነት አጠያያቂ አድርጎታል የደረሰውን ግፍና በደል ያጋለጠው ኮድ ብሉ ካምፔይን የተባለው ስብስብ ባልደረባ ፓውላ ዶናቫን የተባበሩት መንግስታት ድርጅት ከፍተኛ ባለሥልጣናትን ሳይቀር ትወቅሳለች። ዶናቫን እንደምትለው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ሳይቀሩ የድርጅቱን ሰላም አስከባሪ ኃይልን ሴቶችን ከሚደፍሩና የፆታ ጥቃት ከሚያደርሱ ወገኖች ማጽዳት አልቻሉም ወይም አልፈለጉም። ጾታዊ ጥቃት በማድረስ የተጠረጠሩ የተባበሩት መንግስታት ሰላም አስከባሪ ሰራዊት ባልደረቦች ካልተመረመሩና ጥፋተኞቹ ለፍርድ ካልቀረቡ ተጠያቂነት የለም። ይህ ለጥፋተኞቹም ለሌሎችም የሚያስተላልፈው መልእክት እንዲህ አይነቱ ጥቃት ይበቃል የሚል ነው። የጀርመኑ የፍሬድሪሽ ኤበርት ተቋም የአፍሪቃ ጉዳይ ኃላፊ ሄንሪክ ማያሃክ ግን የሰላም አስከባሪ ተልኮዎች ሚናን አሳንሶ መመልከት አይገባም ባይ ናቸው። ማያሃክ እንደሚሉት ሰላም አስከባሪው ሰራዊት በዘመተና በሰፈረበት አካባቢ የሚገጥመው ውስብስብ ሁኔታ I find peacekeeping, these peacekeeping missions are important. Um, they protect civilians. ምክንያቱም እንደ ደቡብ ሱዳንና ማሊን በመሳሰሉ ሀገራት ሰላማዊ ሰዎችን ከጥቃት ይከላከላሉ። ለልማት የሚረዳ መረጋጋት ያሰፍናሉ። አንዳንድ አካባቢዎች በመንግስት ግንባታ ሂደት ጠቃሚ አስተዋጽኦ ያደርጋሉ። የተለያዩ ሀገራት በተልእኮ ስለሚሳተፉ ወይም ሰራዊት ስለሚያዘምቱ ኃላፊነት የመጋራት ምልክትም ነው። በዓለም እጅግ የተወሳሰበ ወይም ከባድ ከሚባለው አምስት የተባበሩት መንግስታት ድርጅት ሰላም የማስከበር ተልእኮ አራቱ የሚገኘው አፍሪቃ ውስጥ ነው። ማሊ፣ ኮንጎ ዲሞክራቲክ ሪፑብሊክ፣ ማዕከላዊ አፍሪቃና ደቡብ ሱዳን። ድርጅቱም የአራቱን ሀገራት ጨምሮ አፍሪቃ ውስጥ በአስራ ሁለት ሀገራትና ግዛቶች ሰላም አስከባሪ ሰራዊት አስፍሯል። ያም ሆኖም አፍሪካ ውስጥ የሚያደርገው ሰላም የማስከበር ተልእኮና ውጤቱ ባለፉት 25 ዓመታት ብዙም መሻሻል አላሳየም። ሰላማዊ ሰዎችም ከየአካባቢው ሸማቂ ሚሊሻዎች፣ ከየሀገሩ መንግስት ጦር ጥቃትና አንዳንዴም ከራሱ ከሰላም አስከባሪው ሰራዊት እንግልትና መደፈር አላመለጡም። ከሰላም መደፍረስ ማስከበሩ ጣጣ፣ ገለል ፈንጠር፣ ከፖለቲካ ምጣኔ ሀብቱ ውዝግብ ከበርቻቻ፣ ሰከን ራቅ ብላ ዓለምን ረስታ በረሳችው ዓለም የተረሳችው ሶማሊላንድ ባገባደድነው ነው ሳምንት መጀመሪያ ሰኞም የምክር ቤት እንደራሴዎችንና የማዘጋጃ ቤት ምክር ቤት አባላትን መርጣለች። እንደ ጎርጎሪያኑ አቆጣጠር በ1991 ከሞቃዲሾው ማዕከላዊ አስተዳደር ተገንጥላ የራሷን ሪፐብሊካዊ መንግስት ካወጀች ዘንድሮም 30 ዓመት ደፈነች። ሀርጌሳ ላይ ለቆመው መንግስት እስካሁን አንድም ሀገር እውቅና አልሰጥም። ከኢትዮጵያ እስከ ዩናይትድ ስቴትስ ከአውሮጳ እስከ ተባበሩት አረብ ኤምሬትስ የሚገኙ መንግስታት ግን ጎደብ ስልታዊ ምድር ሲፈልጉ አብረዋት ይሰራሉ ሀገራት እውቅና ሰጧትም ነፈጓት ሰላም በማያውቀው የአፍሪቃ ቀንድ የሰላም ደሴት የዲሞክራሲ አብነትም እየሆነች ነው ፕሬዚደንቷን በምርጫ ትሾማለች። ዘመነ ስልጣኑ ሲያበቃ አዲስ መርጣም አሮጌውን ታሰናብታለች የምክር ቤት እንደራሴዎች ምርጫ ስታደርግ ግን በ16 ዓመታት ውስጥ የሰኞው የመጀመሪያዋ ነው። 82 መቀመጫዎች ላሉት ምክር ቤት 246 እጩዎች ተወዳድረዋል። አንድ ሚሊዮን ሕዝብ ድምፅ ሰጥቷል። የሐርጌሳው ነዋሪ እንደሚሉት ምርጫው ትንሹቱን፣ ስልታዊቱን፣ ሰላማዊቱን ግን በዓለም የተረሳችውን ሶማሊላንድ ከዓለም ለመቀየጥ ተስፋ የሚያሳድር አይነት ነው። ይህ ዛሬ የተደረገው የምክር ቤት አባላት ምርጫ ለሶማሊላንድ ትልቅ እመርታ ነው። በዚህ ምርጫ ዓለም እውቅና እንዲሰጠን እንፈልጋለን። በተባበሩት መንግስታት ድርጅት ውስጥ መቀመጫ እንዲኖረን እንፈልጋለን። የአዛውንቱ ምኞት እንዲህ በአጭር ጊዜ መሳካቱ አጠራጣሪ ነው። የፕሬዚደንት ሙሲ ቢሂን ገዢ ፓርቲን ጨምሮ ሶስት ትላልቅ የፖለቲካ ፓርቲዎች የተፎካከሩበት ምርጫ ውጤትም እስካሁን አልታወቀም። የድምፅ አሰጣጡን ሂደት ከታዘቡ አንዱ ኬንያዊው የጸረ ሙስና ታጋይ ጆን ጊቶንጎ እንደሚሉት ግን ሶማሊላንድ ከተራው ህዝብ ወደ ፖለቲከኞች ከታች ወደ ላይ በሚደረግ ባልተበረዘ የዲሞክራሲያዊ ስርዓት ግንባታ ላይ ናት። ከደቡብ አፍሪቃ የተጓዘውን የታዛቢዎች ቡድን የመሩት ግሪግ ሚልስ እንዳሉት ደግሞ ሶማሊላንድ ለዲሞክራሲና ለልማት በጽናት የቆመች፣ ሁሉም ወገን ሊደግፋት የሚገባም የአፍሪቃ አብነት ናት። ነጋሽ መሐመድ ነኝ። መልካም የሳምንት ማብቂያ